ሰላም ለልብኪ ምነበቀል ርሆቅ አምጣና አረብ ወሰርቅ ማርያም እንግል ገነተ ሮያን ደቂቅ ክርንኒ ልብሰ ካብ ለቅኑ ይኪ ሩቅ ከምፖደሬ ከመፖደሬ ጽጌው ዘወርቅ